ድምፃዊ ታምራት ደስታ ድንገት ሳይታሰብ ከዚህ ዓለም በሞት መለየቱ በርካቶችን አስደንግጧል። እንደ ቀልድ ለጉሮሮ ሕመም ሐኪም ቤት ሄዶ ድንገት ሞተ መባሉ ብዙዎችን አሳዝኗል። በጠቅላይ ሚኒስትር አብይ አህመድ ቀርቦ የጸደቀው የካቢኔ ሹመትም አነጋጋሪ ነበር። ሹመቱን በተመለከተ የድጋፍና የተቃውሞ አስተያየቶች የተሰነዘሩ ሲሆን ወትሮ በፖለቲካ ጉዳዮች ላይ በብዛት አስተያየት የሚሰጡ ሰዎች ዝምታ መምረጣቸውም ተስተውሏል። በትዊተር፣ በፌስቡክና በዋትሳፕ የተሰጡ አስተያየቶችን አሰባስብናል። አብራችሁን ቆዩ። ሐሙስ ዕለት ይፋ የሆነውን በኢትዮጵያ የካቢኔ አባላት ሹመት መጽደቅን በተመለከተ የድጋፍና የትችት አስተያየቶች መሰንዘር የጀመሩት ዜናው በተሰማ ቅጽበት ነበር። አብይ አህመድ ጥሩ የለውጥ አራማጅ ለመሆን ገና ከመነሻው ሙሉ ለሙሉ ወድቋል። ምንም የወደፊት እቅድ የላቸውም። በአዲሱ ካቢኔያቸው እንደሚታየውም ለብሔር ከማዘንበል ነፃ አልሆኑም። ሲጀመር ከኢህአዲግ ለውጥ መጠበቅ ስህተት ነበር። የመወሰነ ስርዓትን መቀየር አይቻልም፣ መለወጥ እንጂ ሲል ትዊተር ገ ገጹ ላይ በእንግሊዝኛ የጻፈው ፋሲለደስ ነው። ይርጋለም ኃይሌ ከፋሲለደስ በተቃራኒ የጠቅላይ ሚኒስትር አብይ ተግባርን በትዊተር ጽሑፉ አድንቋል፣ እንዲህ ሲል ጠቅላይ ሚኒስትር አብይ የካቢኔ እጩዎቻቸውን ብሔር አልተናገሩም። ያ ኢትዮጵያ በዚህ ወቅት እጅግ የሚያስፈልጋት የፖለቲካ መግባባት ነው። ሀገርን በመገንባቱ ሂደት ተግባቦት የላቀ ድርሻ ይወስዳል። አድንቀናል ብሏል። በሳቅ ከሚያነባ ምስል ጋር የተደገፈው የፈቃዱ የትዊተር አስተያየት ባጭሩ ድንቄም ሹመት ነው ሲል ይነበባል። እሸቱ ሆማቄኖ እዛው ትዊተር ላይ ጽሑፉን የሚጀምረው በሳቅ ነው። ቀጣዩ ዲስኩር ደግሞ ተገቢው ሰው በተገቢ ቦታ የተመደበበት አግባብ የሕዝቡን ጥያቄ ፈታ መሆኑን አንዳንድ የዳሽ ነዋሪዎች ገለጹ የሚል ይሆናል ሲል የጻፈው እሸቱ መልእክቱን ካርታው ተፈውዟል በማለት ከሳቅ ملك كار يهتك على لال. ጠቅላይ ሚኒስትር አብይ በአገልግሎት አሰጣጥና ሙስና ላይ አንዳችም አይደራደሩም ይላል አንተነ ተስፋ የተባለ አስተያየት ሰጪ። በትዊተር መልእክቱም ቀደም ሲል ጠቅላይ ሚኒስትሩ ባደረጉት ንግግር አንተነ በጠቀሳቸው ጉዳዮች ላይ ለውጥ እንደሚያመጡ መግለጻቸውን በማስታወስ ይመስላል ያን ያለው። ሆኖም ሲል ይቀጥላል አንተነ፣ ሆኖም የሚኒስትሮችን ብቃት በተመለከተ ሁሉን ቅር ላለማሰኘት የተዘጋጁ ይመስላል። ከኢህአዴግ ውጭም ቢሆን ብቃት ያላቸውን ሰዎች ይመለከታሉ ብዬ ተስፋ አድርጋለሁ ብሏል። ግልጽ የሆነ ፍኖተ ካርታና አመላካቾች አለመታየታቸውን በትዊተር ገጹ የጻፈው የአዲስ ነገር ጋዜጣ የቀድሞ አዘጋጅ መስፍን ነጋሽ ደግሞ የሚከተለውም ብሏል። የአገልግሎት ሰጪውን ዘርፍ በማሻሻልና ሙስናን በመዋጋት ብቻ ዲሞክራሲያዊ ለውጦች ፈጽሞ አይካካሱም። ቀጣዮቹ አስተያየቶች በፌስቡክና በዋትሳፕ የተሰጡ ናቸው። ጠቅላይ ሚኒስትር አብይ ያዋቀሩት ካቢኔ ተጨባጭ ለውጥ ያመጣ ዘንድ ምኞታችን ነው። አስተያየት ሰጪው ብርሃኑ ኦላን ነው። ብሊሱ ማሲሜ የተባለ አስተያየት ሰጪ በበኩሉ በጣም ደስ ብሎኛል ብሏል። ቀጠል አድርጎም አሁን ግን የዘረፉና ያስገደሉ ካልተጠየቁ ለእኛም መመሪያ አይሆንም ሲል አክሏል። አዲስ ተሿሚዎችን በተመለከተም በቅንነትና በታማኝነት መስራት እንዳለባቸው ጠቁሟል። ተመችቶኛል። በተለይ የአስቸኳይ ጊዜው አዋጁ እንዲታወጅ ከማስደረግ አንስቶ በዋናነት ሲመሩት የነበሩ ሹማምንቶች ሁሉም ከቦታቸው ተነስቷል። የጌታቸው ኢላላ የፌስቡክ አስተያየት ነው። እኔ የተለየ ነገር አላየውም፤ ምክንያቱም ሁሉም የበፊት ሰዎች ናቸው። መመዘኛው ትምህርት ነው ወይስ የፖለቲካ ወገኝተኝነት? አቶ ሽፈራው ሽጉጤ በምን መመዘኛ ነው የግብርና ሚኒስቴር የሚሆኑት? የትምህርት ሚኒስቴር እያሉ የሆነው ግልጽ ነው። እንደገና ሌላ ስህተት የሚል መልእክት የደረሰን ደግሞ በዋትሳፕ አድራሻችን ነው። ይህ ጠቅላይ ሚኒስትር አካሄዱ በጣም የተመረጠ ነው፣ አገር ሰላም እንድትሆን በትክክል ስልጣንን ማሻሻሉን ይቀጥልበት፣ ላለው ይህም በዶቼቬሌ የዋትሳፕ አድራሻ የደረሰን ነው። ታዋቂው ድምፃዊ ታምራት ደስታ ረቡ ሚያዝያ 10 ቀን 2010 ዓ.ም በድንገት ከዚህ ዓለም በሞት የመለየቱ ዜና በርካቶችን ያስደነገጠ ነበር። በዋትሳፕ ከተላኩልን መልእክቶች በታምራት ሞት በጣም አዝነናል፣ ነፍስ ይማር የሚሉት ቀዳሚዎቹ ናቸው። ዶቼቤሌዎች እንዴት አመሻችሁ፣ የታምራት ሕልፈት ያሳዝናል። ነፍስ ይማር ለቤተሰቡ መጽናናትን እመኛለሁ። በዋትሳፕ የደረሰ መልእክት ነው። ነፍሱን ይማረው ታምራት። የእሱ አልበሞች ብዙ ወጣቶች የተፋቀሩበት ነው እና ሁላችንም አዝነናል የሚሉ አስተያየቶችም ደርሰውናል። ማስረዳት መንገር ስችኝ ሁሉንም በሰያቱ ፍቅር ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ይፋዊ በሆነው የፌስቡክ ገጻቸው ከሐዘንተኞቹ ጋር ከተነሱት ፎቶግራፍ ጋር ቀጣዩን መልእክት ሐሙስ ዕለት አስፍሯል። ድምፃዊ ታምራት ደስታ በትናንትና ዕለት በድንገት ባጋጠመው ሕመም ለሕክምና በሄደበት ሕይወቱ በማለፉ የተሰማኝን ጥልቅ ሐዘን እገልጻለሁ ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብሏል። በድምፃዊ ታምራት ደስታ ሞት ጥልቅ ሐዘን ተሰምቶኛል ያለው ደግሞ አርቲስትና የመብት ተሟጋቹ ታማኝ በየነ ነው። ሁላችንም ወረፋ ጠባቂ ብንሆንም እንደዚህ ሳይታሰብ በድንገት ሲሆን ልብ ይሰብራል። ቢሆንም ታምራት በተወልን ስራዎቹ እናስቧለን። ለቤተሰቦቹና ለሙዚቃ አፍቃሪዎቹ ሁሉ መጽናናትን እመኛለሁ ከሚል መልእክት ጋር ከአርቲስቱ ጋር የተነሳውን ፎቶግራፍ በቪዲዮ አቀናብሮ አያይዟል። ታማኝ ሐሙስ ዕለት በቅድስት ሥላሴ ካቴድራል ቤተ ክርስቲያን ሥርዓተ ቀብሮ የተፈጸመው ድምፃዊ ታምራት ደስታ ባለትዳር የሦስት ወንዶችና ሁለት ሴቶች ማለትም የአምስት ልጆች አባት ነበርን። በ39 ዓመቱ ያረፈውን ድምፃዊ ታምራት ደስታ በተመለከተ ብርካን ፋንታ በትዊተር መልእክቱ ይህ በጣም አስደንጋጭ ነው። በወጣትነቱ አለፈ

አድማጮች የማኅበራዊ መገናኛ አውታሮች ቅኝት ዝግጅታችን በዚሁ ይደመድማል። ማንተ ጋፍቶት ስለሽነኝ አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።